ከኤስቤስ አማርኛ ጋር ነት አድማጮቻችን እንደምታስታውሱት በክፍል አንድ ፕሮግራማችን ከዶክተር ለምለም ታምራት በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የዓይን ሐኪምና የግላኮማ ልዩ ሐኪም ጋር የዓይን ሞራ ግርዶሽ እንዴት እንደሚከሰት ሊያስከትለው የሚችለው ጉዳትና የመፍትሄ ሕክምናውን በተመለከተ ተወያይተን ነበረ። በዛሬው ፕሮግራማችን የስኳር ህመም እንዴት የአይን ጤናን ሊጎዳ እንደሚችልና የመፍትሔ እንዲሁም የሕክምና አማራጮችን በተመለከተ ላቀረብንላቸው ጥያቄዎች ማብራሪያ ሰጥተውናል። በስኳር ህመም ሳቢያ የሚከሰተውን የአይን እይታ መቀነስ በተመለከተ የሚከተለውን ማብራሪያ ሰጥተውናል። ከስኳር ህመም ጋር ተያያዘ ሁሉም ሰው አይደለም። በብዛት በትንሽነት እድሜያቸው ወይም ወጣት እያሉ ስኳር የያዛቸው ሰዎች ከሆኑ የደማቸው የስኳር መጠን በጣም እየጨመረና በመላ ያልተቆጣጠር ነው የስኳር መጠን ወይ ሳናስበው አብረነው ነው እየኖርን ለረዥም ጊዜ ሳናውቅ በሽታው ጎርቶን ከሆነ አይናችን ላይ የሚያመጣው ችግር ብዙ ጊዜ እንደዚህ አይነት ሰዎች ላይ ነው የሚስተዋለው። ዲያቤቲክ ረቲኖፓቲ ይባላል። ረቲና የምንለው ከኋላ ግድግዳው የአይናችን ክፍል ላይ ደም ስሮች አሉ እና እነዚህ ደም ስሮች ይደማሉ። ሌላ ቦታም ለምሳሌ እነዚህ ትናንሽ የደም ስሮች ያሉበት የሰውነታችን ክፍል ላይም ይሄ ደም የመርጨት ነገር ይከሰታል ብለን እናስባለን። ለምሳሌ ኩላሊት ጋ፣ ጣቶቻችን ጋ፣ የእግራችን ጣቶች ጋ፣ ልባችን ላይ፣ አእምሯችን ውስጥ ትናንሽ የደም ስሮች ያሉባቸው ቦታዎች ሁሉ ይሄ ደም የመርጨት ነገር ይከሰታል፣ ልክ አይናችን ላይ እንደሚከሰተው ማለት ነው። ከዛ ደም ከመርጨቱ ጋር ተያይዘው የሚመጡ ሌሎች ችግሮች አሉ። እነሱ ናቸው እንግዲህ የአይነ ስውርነት የሚያስከትሉብን ከስኳር በሽታ ጋር በተያያዘ። እንዴት ነው የሚታወቀው? እንዲህ አይነት የአይን ችግር ሲከሰት ህመምተኛው እንዴት ሊያውቀው ይችላል? እንግዲህ እኛ ባደቡት ሀገሮች በየጊዜው ጤናቸውን ሐኪም ከቀርቦ ስለሚታዩ ስኳር እንዳለባቸው እና ስኳር እንደሌለባቸው ቶሎ የማወቅ እና የመከላከል ሁኔታ አለ። እኛ ጋር ወደ ኢትዮጵያ ስትመጪ ግን በሽታውን ራሱ የማወቅ ሁኔታ በጣም ዝቅተኛ ስለሆነ በሽታውን ሳያውቁ ለመጀመሪያ ጊዜ ይህ የአይን ችግር አምጥቶባቸው አይናቸውን ሲታዩ የሚታወቅ የስኳር በሽታው ራሱ አለ እኛ ጋር ማለት ነው። እና አንድ ሰው በሽታውን የሚያውቀው ሄዶ ሐኪም ጋር ቀርቦ ሲታይ ነው። ስኳር ህመም ያለበት ሰው ስኳር መኖሩን ካወቀ በዓመት አንድ ጊዜ አይኑን መታየት አለበት። በዛን ጊዜ ችግር ካለ እንዲለይ ማለት ነው፣ ሌላ መዘዝ ሳያመጣ እንዳልኩሽ። ግን እኛ አገር ሲጀመር እራሱ ስኳር በሽታ መኖር አለመኖሩን የማያውቅ ህብረተሰብ ስለሆነ ያለ በብዛት ይህንን ነገር ቶሎ የማወቅና ቶሎ ሕክምና ቦታ ሄዶ የመታየት ሁኔታ የለም። ስኳር ህመም ታማሚ ከሆነ በዓመት አንዴ አይኑን ሄዶ የአይን አቅም ጋር በመታየት ችግሩ መኖር እና ለመኖሩ ማወቅ ይችላል። ይህ የአይን ችግር ሲከሰት እይታን በመጋረድ አንዳንድ ምልክቶችን ያሳያል ወይስ ድንገት ነው ችግሩ የሚታየው? ለምሳሌ ስኳር ህመም እንዳለባቸው የሚያውቁ ሰዎች ግን ደግሞ አይናቸውን ቶሎ ቶሎ ክትትል የማያረጉ ሰዎች ሊኖሩ ይችላሉ ና አይናቸውን ከጋረዳቸው በኋላ ነው የሚታወቀው ወይስ ቀድሞ ማወቅ ይቻላል? ዲያቤቲክ ረቲኖፓቲ ይባላል ብዬሻለሁ። ደረጃ ደረጃ አለው። ማይልድ፣ ሞድሬት፣ ሲቪር ገና ሲጀምር፣ መሀል ላይ ደግሞ በጣም ጠንከር ሲል ብለን እንከፋፍለዋለን። እና ገና ሲጀምር እና መሀል ላይ ያለው የሳስቆ አርጋ ተያይዞ የሚከሰተው የአይን ችግር ምልክት የለው። አለፍ አለፍ ብሎ ደም የመርጨት ሁኔታ ይከሰታል። ኤክሱዴት የምንላቸው አሉ ከደም ስር የሚወጡ እነሱ እነሱ ነገሮች ሊከሰቱ ይችላሉ። እነሱ ሲከሰቱ ግን ምልክት የላቸው ወይም ቢኖራቸውም ብርሃን መቀበያው ላይ ዋናው መሀል ላይ ማኩላ የምንለው የብርሃን መቀበያ አለ። እና ዋናው ብርሃን መቀበያ ላይ ተከስቶ እይታቸውን እይታቸውን ካልጋረደ ሊያጎት አይችሉም ወይም ሊታወቅ አይችሉም። ለዛ ነው በየአመቱ ቼክ አድርጎ የምንለው ታካሚዎቻችንን ማለት ነው። በጣም ከፍተኛ ደረጃ ላይ ከደረሰ ግን እይታን ይጋርዳል፣ በደንብ ይጋርዳል። ያን ጊዜ አድቫንስ ሊሆነ ዲያቤቲክ ሬቲኖፓቲ ተከስቷል እንላለን። አልፎ አልፎ ደግሞ የሚታይ በድንገት የሚከሰት የደም መፍሰስ ሁኔታ ሊከሰት ይችላል። በድንገት ከተከሰተ የደም መፍሰሱ እይታን በደንብ ይጋርዳል ማለት ነው። በድንገት የሚከሰት በጣም የሚያስደነግጥ የእይታ መቀነስ ሊከሰት ይችላል። አንዳንድ ሰዎች ላይ ይህንን በብዛት አናየውም፣ ግን ሊከሰት ይችላል እና ይሄ ከተከሰተ ታካሚ እይታውን በጣም ስለሚቀንስ በጣም ነው የሚደነግጡት ብሎ ወደ እንትና ሄዶ የመታየት ሁኔታ አለ ይሄ ያንን የመብሰስ ነገር ሊከሰት ይችላል እና እነዚህ ናቸው እንግዲህ መገለጫዎቹ። በጣም ርሊስንና ገና ሲጀምር ብዙ ጊዜ ምልክት የለውም፣ ምልክቱም አይታወቅም እና ወደ ሕክምና ቦታ ሳይከሰት አንድ ሰው ስኳር መኖሩን ካወቀ በዓመት አንድ ጊዜ ወይም ሁለት ጊዜ አይኑን ቼክ ማድረግ አለ ሕክምና ወይም ደግሞ ክትትሉ ሲደረግ እንዲህ አይነት ችግሮች እየተከሰቱ መሆናቸው ከታወቀ ምንድን ነው የሚደረገው ነገር ምን አይነት መከላከያዎች ማግኘት ይቻላል? እንግዲህ ከአይን ሙራ ግሮች ጋር ጋር ሳነጻጸር ሽው ይህንን ከስኳር በሽታ ጋራ ተያይዞ የሚከሰት የእይታን ማጣት ስኳር በሽታውን በመቆጣጠር እና በመከታተል በደንብ መከላከል እንችላለን። እይታ ማጣቱን ማለት ነው። እና አንድ ሰው ይሄ እንዳልኩሽ ስኳር ታማሚ ከሆነ እና ሄዶች ካድርጎ አይኑ ስኳር ህመሙ እየተጎዳ ከሆነ በመጀመሪያ ደረጃ ዝም ብለንም እናይበታለን። እርሊ ወይም እየጀመረ ከሆነ ያ ሰው የደሙን ስኳር በደንብ እንዲቆጣጠር፣ ኤክሰርሳይስ እንዲሰራ፣ ሌሎች ተጓዳኝ የሆኑ የጤና እክሎች ካሉ ለምሳሌ ደም ግፊት አብሮ ካለ፣ የኮሌስትሮል መጨመር አብሮ ካለ እነሱ እነሱን እንዲቆጣጠር ምክር ብቻን በመስጠት የምንከታተላቸው ታካሚዎች አሉ። ከዛ እየገፋ ሲሄድ ደግሞ ሞድሬት እና በጣም ከፍተኛ ደረጃ እየደረሰ ከሆነ የጨረር ህክምና እንሰጣለን። የጨረር ህክምና ጥግ ጥጉን የረቲና ክፍል ብዙ ኦክሲጅን እንዳያገኝ የማቃጠል ስራ ማለት ነው እና እይታን እንዳይጋርድ እንደዛ እናደርጋለን። በጣም ከፍተኛ ደረጃ ከደረሰ ቅድም እንዳልኩሽ ቪትረስ ሄሞሬጅ የምንለው የአይን ውስጥ የደም መድማት ሁኔታ ካለ ከፍተኛ የሆነ የቀዶ ጥገና ህክምና ወይም ፓስት ፓርስ ፕላና ቪትሬክቶሚ እንለዋለን እንደሱ አይነት ሰርጀሪዎች ሊያስፈልጉ ይችላሉ። እንደየደረጃው ይወሰናል ማለት ነው ህክምናው። አንዳንድ ጊዜ ደግሞ የብርሃን መቀበያው ላይ ብቻ የሚከሰት የእብጠት ሁኔታ ከተከሰተ ያንን እብጠት መርፌ በመውጋት አይን ውስጥ ያ እብጠት እንዲቀንስ እና እይታ ወደ ነበረበት እንዲመለስ እናደርጋለን። እንደየደረጃው ማለት ነው እንደየሁኔታው። ዞሮ ዞሮ አንድ ታካሚ ስኳር ካለበት ሄዶቼ ካርቆ ማድረግ ያለበትን ነገር በሰዓቱ መርፌም ከሆነ መርፌም፣ የጨረር ህክምና ከሆነ የጨረር ህክምና፣ ቀዶ ጥገናም ከሆነ ቀዶ ጥገና ማድረግ አለበት። ከዚህ ከስኳር ህመም ጋር በተያያዘ ሊመጣ የሚችለውን የአይን ህመም ወይም ደግሞ የአይን እይታ ማጣትን በተመለከተ በአጠቃላይ በዚህ በስኳር ህመም ውስጥ ያሉ የህብረተሰብ ክፍሎች ምን ማድረግ አለባቸው ብለው ይመክራሉ? ስናጠቃልለው የአንድ ሰው የስኳር ታማሚ ከሆነ ሌሎች ተጓዳኝ የጤና እክሎች ካሉ፣ ቅድም እንዳልኩሽ ደም ግፊት እና ኮሌስትሮል አብረው የሚመጡ ናቸው እና ሌሎች እነዚህ ችግሮች ካሉ አብሮ ማከም አብሮ ማስኬድ አለባቸው። አንዱ አንዱን ይደግፋል። ለምሳሌ ስኳሩን በደንብ ተቆጣጥረ ነው እዚህ ጋር ደግሞ ደም ግፊቱን ካልተቆጣጠር ነው ይጎደዋል። ስኳሩን የመቆጣጠራችን ሁኔታም ራሱ ሊቀንሰው ይችላል እና አብረው የሚሄዱ ነገሮች ናቸው። ምግብ በስትሪክት የሆነ የአመጋገብ ስርዓት ሊኖረው ይገባል። ኤክሰርሳይዝ ማድረግ ካለበት ያ ሰው ኤክሰርሳይዝ ማድረግ አለበት እና ጠቅላላ ሐኪሙ ጋራ ግንኙነት ያስፈልጋል። የአይን ሐኪም ብቻውን እዚህ ጋር አይኑ ላይ የሚደረገውን ነገር ብቻ ማድረግ ዋጋ የለውም። ጠቅላላ ሐኪሙ ደግሞ እዚያ ጋ ስኳሩን የሚከታተለው ሐኪም ይህንን ነገር ሊያውቀው ይገባል እና ያንን ታካሚ ሊያግዘው ይገባል መደረግ ያለበትን በመንገር እና መድኃኒት መቀየር ከሆነ መቀየር ሊኖርበት። አንዳንድ ጊዜ የስኳር መጠን በጣም እየጨመረ እና መቆጣጠር ሲያጠ- በአፍ የሚወሰደውን ወደ መርፌ ወደ ኢንሱሊን መቀየር ሁኔታም ሊኖር ይችላል እና እንደዚህ አይነት ሁኔታዎች ከጠቅላላ ሐኪሙ ጋር በመነጋገር ማስኬድ አለበት ያ ታካሚ። በተረፈ ለአይኑ ስፔሲፊካሊ ለአይኑ መደረግ ያለበት ያው አይኑን መከታተል መደረግ ያለበትን ነገር ኦንታይም ወይም መደረግ ባለበት ሰዓት ማድረግ። አንዳንድ ታካሚዎች ቆይ እስቲ ላስብበት፣ ቆይ እስቲ ትንሽ ልቆይ፣ እስቲ ኤክሰርሳይዝ እየሰራሁ ነው፣ መድኃኒቴ እየወሰድኩ ነው፣ ስኳሬ ጥሩ ነው፣ እስቲ ሊያው የሚባልበት ደረጃ አለ። ደግሞ ይሄም የማይባልበት ደረጃ አለ እና መደረግ ያለበትን ነገር በሰዓቱ ማድረግ ከሐኪም ጋር በመመካከር ማለት ነው፣ ከአይን ሐኪም ጋር በመመካከር የጨረር ሕክምናውም ከዘገየ ሌሎች መዘዞች ሊኖሩ ይችላል። መርፌውም አሁን ሳይወጋ ከዘገየ ሌሎች መዘዞች ተያይዘው ሊመጡ የሚችሉ ችግሮች ሊኖሩ ይችላሉ። እና እነዚህን አይነት ሁኔታዎች መደረግ ያለባቸውን ነገሮች በሰዓቱና ትክክለኛ በሆነ ሰው መደረግ አለበት ነው የኛ ምክር። ዶክተር ለምለም ታምራት በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የዓይን ሐኪምና የግላኮማ ልዩ ሐኪም ስለ ሰጡን ማብራሪያ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።